የደቡብ ክልል ምክር ቤት ምናልባትም የመጨረሻ የስራ ዘመን የሆነውን 13ኛ መደበኛ ጉባኤውን እዚህ ሐዋሳ ከተማ እያካሄደ ይገኛል። በጉባኤው ላይ የክልሉን የ 2014 ዓ ም የስራ ዕቅድ በክልሉ ርዕሰ መስተዳድር አቶ ርስቱ ይርዳው ለጉባኤው ቀርቦ ውይይት ተካሂዶበታል። ርዕሰ መስተዳድሩ በዓመታዊ የስራ ዕቅዳቸው በግብርና በጤና በትምህርት በጸጥታና በሰላም ዘርፎች ላይ ሊያከናውኑ ያቀዷቸውን ተግባራት ለጉባኤተኛው በዝርዝር አቅርበዋል። የምክር ቤቱ አባላት በበኩላቸው አንገብጋቢ ባሏቸው ጉዳዮች ላይ የክልሉ መንግስት በትኩረት እንዲሰራ የሚያሳስቡ ጥያቄዎችና አስተያየቶችን ሰንዝረዋል። አባላቱ በተለይም ተፈናቃዮችን መልሶ የማቋቋምና የተጓተቱ ፕሮጀክቶች በቶሎ እንዲጠናቀቁ በማለት ተከታዩን አስተያየት ሰንዝረዋል። በርካታ ተፈናቃዮችን ስንመልስ የቀሩ ተፈናቃዮች አሉ። እነዚህም ተፈናቃዮች ቀጣይ መልሶ ለማደራጀት የተያዘ ነገር ምንድን ነው? በየወቅቱ በየወረዳው ህጻናትን ይዘው የሚበሩትን አጠነ በሚል ወደ የወረዳው ወደ የጣቢያው እየመጡ በጣም በሚያሳዝን ሁኔታ የሚቀርቡ ተፈናቃዮች አሉ። እነዚህም ተፈናቃዮች በዘላቅነት ወደ ነበሩበት አሊያም ደግሞ በዘላቅነት መፍትሄ በሚያመጣ መንገድ ወደ ልማት እንደገቡ የተያዘ ነገር ምናልባት እንደ እርሻና ተፈጥሮም እንደ ክልሉም የተያዘ ነገር ምን አለ እያልኩኝ በጣም እየተሰማን ያለው በፊት ክቡር ርዕሰ መስተዳደራችን ቃል እንደገቡት የተጀመሩ ፕሮጀክቶች እንጨርሳለን የሚል ነበር። እነዚህ የተጀመሩ ዘመናት ያስቋጠሩ ህዝብ ያማረሩ፣ ህዝብ የታገሰባቸው በርካታ የውሃ ፕሮጀክቶች አሉ። የመስኖ ፕሮጀክቶች አሉ። ስለዚህ እነዚህ የተጀመሩ ፕሮጀክቶች ለቀጣይ በክልሉ አሁን ድረስ ተፈናቅለው ወደ ቤታቸው ያልተመለሱ ዜጎችን ለመመለስ የሚያስችሉ ሥራዎች መታቀዳቸውን የጠቀሱት የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው ያልተጠናቀቁ ፕሮጀክቶችንም የማህበረሰብ ተሳትፎን በማጠናከር ለመስራት ጥረት ይደረጋል በማለት ምላሽ ሰጥተዋል። አሁንም ያልተፈቱ ተፈናቅለው ወደ ቦታቸው ያልተመለሱ በርቅ ያላለቁ እልባት ያላገኙ አሁን ተመልሶም ትንኮሳ ለማድረግ የሚሞከርባቸው አካባቢዎች አሉ። ይሄ ሁሉ አይጠቅምም። ይሄ ሁሉ ዞሮ ዞሮ ጉዳቱ የሚደርሰው አርሶ አደራችን ላይ ነው የሚቀሰቅሰው ፖለቲከኛ ላይ አይደለም። የሚደርሰው ጉዳቱ የሚደርሰው እዛ ያለ ሰፈር ላይ ያለ ህብረተሰብ ነው። ስለዚህ እዚህ ላይ አተኩረን እንሰራለን። ስለዚህ የቀጣይም ትኩረታችን ይሄ እንደሚሆን ለመግለጽ ነው። የፋይናንስ ችግር አለ፣ የገንዘብ እጥረት አለ። ያለውን ግን አቅም አብቃቅቶ መጠቀም ያለውን ሁሉንም አካባቢ በፍትሐዊነት እንዲጠቀም ማድረግ መንግስት ከሚይዘው በጀት በተጨማሪ ህብረተሰብ እንዲሳተፍ ማድረግ። በብዙ አካባቢዎች ህብረተሰቡ መንገድ እየሰራ ነው። በጣም ከፍተኛ መንገድ ተሳትፎ የማህበረሰብ ተሳትፎ አለ። ድልድዮች እየሰራ ነው። በጣም እናደንቃለን። ይህንን ማጎልበት ያስፈልጋል። የህብረተሰባችን አቅም ከመንግስት የፋይናንስ አቅም ጋር ተዳምሮ በጋራ አቅም በፈቀደ መጠን ወጪ ቆጣቢ በሆነ መንገድ ስራ ለመስራት ጥረት እናደርጋለን። ዛሬ ጠዋት የተጀመረውና አሁን ማምሻውን ድረስ የዘለቀው የደቡብ ክልል ምክር ቤት ጉባኤም የክልሉን የ2014 ዓ ም የስራ ዕቅድ በአንድ ታቅቦ በአብላጫ ድምፅ አጽድቆታል። የደቡብ ብሔሮች፣ ብሔረሰቦች ህዝቦች ክልል መንግስት የ2014 ዕቅድ በአንድ ታቅቦ በአብላጫ ድምፅ ጸድቋል። ጉባኤው በነገው ውለትም በመቀጠል በክልሉ ዋና ኦዲተር የስራ ሪፖርትና ቅድ ላይ የሚወያይ ሲሆን የተለያዩ አዋጆችና ሹመቶችንም ያጸድቃል ተብሎ ይጠበቃል። ለዶቼቬሌ ዲ ደብልዩ ዘገባ ሸዋንግዛ ወጋየው ሐዋሳም